በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ በተከሰተው ድርቅ ከ6 ሚሊዮን በላይ ሕጻናት ለምግብ እጥረት፣ ለበሽታና ለትምህርት መስተካከል ተጋልጠዋል። አዲስ አበባ የምትገኘው ሪፖርተራችን ማርት ቫንደርቮልፍ በድርቁ ምክንያት የተጎዱና እየተሰጣቸው ባለው ሰብአዊ እርዳታ የሚኖሩ ሰዎች በሚኖሩበት መተሃር አካባቢ ተዘዋውራ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። በኢትዮጵያ በተከሰተው አስከፊ ድርቅ ምክንያት ወደ አስር ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ ይፈልጋል። ከእነዚህ ውስጥም ህጻናት በከፍተኛ ሁኔታ በምግብ እጥረት ተጠቅተዋል። በርቲ ሀዋስ ትባላለች። የሶስት ዓመት ልጇ በምግብ እጥረት በመጎዳቱ ታም ሆስፒታል ተኝቷል። ምንም የሚበላ ምግብ ስለሌለን ልጄ ታሟል። ልጆች ትምህርት ቤት መሄድ አቁመዋል። ምክንያቱ ደግሞ ከብቶቻቸው በድርቁ ምክንያት ያለቁ ቤተሰቦቻቸውን እቤት ውሎ ይረዳሉ። የኢትዮጵያ መንግስት በተለይ ከድርቁ ጋር በተያያዘ ለረሃብ የተጋለጡትን ስድስት ሚሊዮን ህፃናት ለመታደግ ረዴት ከሚሰጡ ድርጅቶች ጋር እየሰራ መሆኑን ይናገራል። የህፃናት መርጃ በጎ አድራጎት ድርጅት ሰራተኛ የሆነ ሳሙኤል ተፈራ ሕፃናቱ በምግብ እጥረት ምክንያት ለበሽታ እንደሚጋለጡ ይናገራል። የተመጣጠነ ምግብ እጥረትና ረሃብ በሚከሰትበት ጊዜ የሕፃናቱ የአይምሮ እድገት ይቀንሳል፣ የማሰብ ብቃታቸው ዝቅተኛ ይሆናል እንዲሁም ለበሽታ ይጋለጣሉ። እስካሁን ከስምንት ሚሊዮን ዶላር በላይ ለአስቸኳይ የምግብ እርዳታ የሚሆን ገንዘብ ተገኝቷል። ነገር ግን የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት አሁንም አንድ ነጥብ አራት ቢሊዮን ዶላር ለዚህ ዓመት ያስፈልጋል ብለዋል። ይህ ገንዘብ የሚያስፈልገውም ምግብ ለማቅረብ ነው። አልኮ ቡልቱም ትባላለች። እርዳታ እየተቀበለች ስድስት ልጆቿን ትመግባለች። because of the drought, we have nothing except the government's support. we have nothing at home. we have nothing to feed our children. we don't have drinking water. <laughs> በኢትዮጵያ እንዲሁም በምስራቅና በደቡብ አፍሪካ አካባቢዎች በድርቁ ምክንያት አስቸኳይ የምግብ እርዳታ ይፈልጋሉ። እነዚህ ሀገራት ድርቁ የአየር ንብረት ለውጥ ባመጣው ኤሊኖ የተከሰተ ነው ይላሉ።